ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 24 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሻችሁ። አስተናጋጆቻችሁ ቆንጂት ታዬና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። በኢትዮጵያ በሶማሌና በኦሮሚያ አዋሳኝ ክልል ላይ በተፈጠረ የጎሳ ግጭት ስምንት ሰው መሞቱን የፌዴራል ፖሊስ ኮሚሽን አስታወቀ። አካባቢ በኦሮሚያና በጂጂጋ ድንበር አካባቢ የሚኖሩ ጎሳዎች ናቸው እና ከሌሎች ጎሳዎች እዛ አካባቢ ካሉ በኦሮሚያ ድንበር አካባቢ የሚኖሩ ጎሳዎች ጋር ተጋጭተው ነው። እንግዲህ የጎሳ ግጭት ነው፣ ፒውርሊ የጎሳ ግጭት የፌዴራል ፖሊስ ኮሚሽነር ዜኑ ጀማል ነው የሰማችሁት። በአብይ ርዕስ ዘገባ አለን። ቆንጂት አርዕስተ ዜናው እንዳሰማናለች የፌዴራሉ ከፍተኛ ፍርድ ቤት የእነ አቶ አብዲ መሐመድ ኡመርን የዋስ መብት ጥያቄ አልፎ ለፖሊስ ተጨማሪ የምርመራ ጊዜ ፈቅዷል። አጠር ያለ ዘገባ ይኖረናል። አንድ የኢትዮጵያ ወታደራዊ ሄሊኮፕተር ዛሬ ኦሮሚያ ውስጥ ተከስክሶ 18 ተሳፋሪዎቹ በሙሉ ማለቃቸው ተዘግቧል። 15ቱ ወታደሮች፣ ሶስቱ ሲቪሎች እንደሆኑ ነው የተገለጸው። ትናንትና አልፈርምም ብለው የነበሩት የደቡብ ሱዳኑ የአማጽያን መሪ ሪያክ ማቻር ከመንግስቱ ጋር የመጨረሻውን የሰላም ውል ዛሬ ሊፈርሙ መስማማታቸውን አንድ የመንግስቱ ባለስልጣን አስታወቁ። የሚሉትና ሌሎችም አሉን። እንደውም ፈረሙ የሚል ዜና ወደ ስቱዲዮ እየገባሁ እያለውኝ ሰምቼ ነበረ። ምናልባት ሰበር ዜና ሆኖ ከመጣልን በሰዓቱ እናቀርበዋለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የፌዴራሉ ከፍተኛ ፍርድ ቤት የነ አቶ አብዲ መሐመድ ኡመርን የዋስ መብት ጥያቄ አልፎ ለፖሊስ ተጨማሪ የምርመራ ጊዜ ፈቀደ። አራተኛው ተጠርጣሪ አቶ ሱልጣን መሐመድ መፈታታቸውን ፖሊስ ለፍርድ ቤቱ አስታውቋል። የክልሉ ፖሊስ ኮሚሽነር በተመሳሳይ ወንጀሎች እንደሚጠረጠሩም ፖሊስ ጨምሮ ገልጿል። መለስካቸው አምሃ የፍርድ ቤቱን ውሎ ተከታትሎ የሚከተለውን ዘገባ አድርሶናል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ተረኛ ወንጀል ችሎት ትናንት በቆረጠው ቀጠሮ መሰረት ዛሬ ከቀትር በኋላ ብይኑን ሰጥቷል። የቀድሞው የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ዑመር፣ የክልሉ የሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ረሃማ መሐመድ፣ የክልሉ የዲያስፖራ ተወካይ አቶ አብዱራህማን አሚን ትናንት ፍርድ ቤቱ የዋስ መብታቸውን እንዲጠብቅላቸው ያቀረቡትን አቤቱታ አልተቀበለውም። ፍርድ ቤቱ የፖሊስን ጥያቄ ተቀብሎ 14 ቀናት የምርመራ ጊዜ ፈቅዶለታል። በአንጻሩ ከተጠቀሱት ተጠርጣሪዎች ጋር ትናንት ፍርድ ቤት ቀርበው የነበሩት የክልሉ የመስኖ ልማት ቢሮ ኃላፊ አቶ ሱልጣን መሐመድ ግን ለፍርድ ቤት እንዳስረዱት ሁሉ ያለመከሰስ መብታቸው እንዳልተነሳና በስም ስህተት እንደታሰሩ ታውቆ ከተያዙበት መለቀቃቸውን ፖሊስ ለፍርድ ቤቱ አስታውቋል። ፖሊስ ዛሬ ፍርድ ቤት ያቀረባቸውን አዲስ የክልሉ ባለሥልጣን የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ሰርሃን ጣሂር ልጃገረዶች እንዲደፈሩ በማድረግ ወጣቶችን በማደራጀትና በወንጀል ድርጊት እንዲሰማሩ፣ እንዲሁም ሦስቱ ባለሥልጣናት በተጠረጠሩባቸው የወንጀል ድርጊቶችን ማለትም መንግሥት ለክልሉ ልማት የመደበውን ገንዘብ ላልተፈለገ ተግባር በማዋል ለበርካታ ዓመታት አብረው የኖረውን ሕዝብ በሃይማኖት፣ በዘር በመከፋፈልና በመለያየት ከአካባቢው እንዲሰደዱ፣ በርካታ ሰዎች እንዲገደሉ በማድረግ እንደጠረጠራቸው ለፍርድ ቤቱ አስረድቶ በእሳቸውም ምርመራው እንዲቀጥል ፍርድ ቤቱ 14 ቀናት የምርመራ ጊዜ ለፖሊስ ፈቅዷል። ሐምሌ 28ና 29 ቀን 2010 ዓ ም በሶማሌ ክልል በጅግጅጋና በተለያዩ የክልሉ ከተሞች በተፈጠረው ቀውስ የአያሌ ሰዎች መገደልና መቁሰል የአብያተ ክርስቲያን መቃጠልና የንብረት መውደም ሲዘግብ መቆየቱ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ፣ መለስካቸው። አንድ የኢትዮጵያ ወታደራዊ ሄሊኮፕተር ዛሬ ኦሮሚያ ውስጥ ተከስክሶ 18 ተሳፋሪዎቹ በሙሉ መሞታቸው ተዘገበ። አስራ አምስቱ ወታደሮች ሲሆኑ ሦስቱ ሲቪሎች ናቸው ተብሏል። የአውሮፕላኑን መከስከስ ለፋና ብሮድካስቲንግ መግለጻቸው የተነገረው የኦሮሚያ የካቢኔ ሚኒስትር አቶ አዲሱ አረጋ ናቸው። የአደጋው ምክንያት እየተመረመረ መሆኑ ተገልጿል። ወታደራዊ ሄሊኮፕተር አደጋው የደረሰበት ከድሬዳዋ ተነስቶ ወደ ቢሾፍቱ አየር ኃይል ጣቢያ ሲበር እንደነበረም ታውቋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ትናንትና እምቢኝ ብለው የነበሩት የደቡብ ሱዳን የአማጽያን መሪ ሪያክ ማቻር ከመንግስቱ ጋር የመጨረሻውን የሰላም ውል ዛሬ ሊፈርሙ መስማማታቸውን ወይም ደግሞ መፈረማቸውን አንድ የመንግስቱ ባለስልጣን ገለጹ። የሚስተር ማቻር ተቃዋሚው ኤስፒኤልኤም እና የፕሬዚደንት ሳልቫኪር ተወካዮች ለአምስት ዓመታት የዘለቀውን የእርስ በርስ ጦርነት የሚያከትም አጠቃላይ የሰላሙን ላይ ለመድረስ ካርቱም ላይ ለበርካታ ሳምንታት ሲደራደሩ መቆየታቸው የሚታወስ ነው። ተፋላሚዎቹ ወገኖች ባለፈው ሰኔ ወር ቋሚ የተኩስ አቁምና የስልጣን ክፍፍል ውሎችን ጨምሮ በርካታ ስምምነቶችን መፈራረማቸው ይታወሳል። በውሉ መሰረት ማቻር ወደ ጁባ ተመልሰው የሀገሪቱ ተቀዳሚ ምክትል ፕሬዚደንት ይሆናሉ። ማክሰኞ ዕለት የደቡብ ሱዳን መንግስት የመጨረሻውን ስምምነት ከፈረመው በኋላ ማቻር አልፈርመውም ብለው እንደነበረ ሲታወስ፣ የሀገሪቱ የውጭ ጉዳይ ሚኒስትር አልዲር ዲር መሐመድ አህመድ ትናንትና በሰጡት ቃል ነው ሊፈርሙ እንደተስማሙ የገለጹት የእንግሊዝ ጠቅላይ ሚኒስትር ቴሬሳ ሜይ ለይፋ ጉብኝት ኬንያ ገብተዋል። ሜይ ዛሬ ከኬንያው ፕሬዚደንት ኡሁሩ ኬንያታ ጋር ተገናኝተው ተነጋግረዋል። በርካታ ስምምነቶችንም መፈራረማቸው ተገልጿል። ከፊርማ ሥነ ሥርዓቱ በኋላ መሪዎቹ በሰጡት ጋዜጣዊ መግለጫ ሁለቱ ሀገሮች ከኬንያ በህገወጥ መንገድ ተወስዷል የተባለን ድምረት ለመመለስ መስማማታቸውን ገልጸዋል። ገልሞ ዳዊት ተጨማሪ አለው ከናይሮቢ የብሪታንያ ጠቅላይ ሚኒስትር ተሬዛ ሜ ለይፋ ጉብኝት አፍሪካ ናቸው። ጠቅላይ ሚኒስትሩ አትላንት ደቡብ አፍሪካን የጎበኙ ሲሆን ዛሬ ደግሞ ኬንያ ገብተው ከፕሬዝዳንት ውሁሩ ኬንያታ ጋር ተወያይተዋል። ሁለቱ መሪዎች ከንግግራቸው በኋላ ኬንያና ብሪታንያ በተለያዩ መስኮች አብሮ ለመስራት ከስምምነት መድረሳቸውን አስታውቀዋል። ከስምምነቱ አንዱ በሙስና ከኬንያ ተወስዶ ዩናይትድ ኪንግደም ስለሚገኝ የሕዝብ ንብረት ነው። የኬንያው ፕሬዚደንት ውሁሩ ኬንያታ ክብርት ጠቅላይ ሚኒስትር በተፈራረምናቸው ስምምነቶች መሰረት በሁለቱ ሀገሮቻችን መካከል ያለው ግንኙነት ዛሬ ይበልጥ ተጠናክሯል። አንደኛው በጸጥታ መስክ፣ ሁለተኛው ደግሞ በሙስና ከኬንያ ተወስደው ዩናይትድ ኪንግደም ስለሚገኙ የሕዝብ ሀብት የሚመለስበትን መንገድ ማበጀት ነው። ብዙዎቻችሁ እንደምታውቁት ሰሞኑን ተመሳሳይ ስምምነት ከስዊዘርላንድ ጋር አድርገናል። አሁን ዩናይትድ ኪንግደምም መስማማቷ ለእኛ ደስታ ነው። ጠቅላይ ሚኒስትር ቴሬዛ ሜይ በበኩላቸው ሀገራቸው ከአፍሪካ ጋር ያላትን የኢኮኖሚ ትስስር ይበልጥ እንዲጠናከር እንደምትፈልግ ገልጸው በአውሮፓውያን አቆጣጠር በ2022 ከሰባቱ የዓለም መንግስታት በአፍሪካ ብዙ መዋል ነዋይ በማፍሰስ ቀዳሚ ሀገር የመሆን እቅድ እንዳላት ተናግረዋል። ዩናይትድ ኪንግደም ከኬንያ ጋር ያላትን ንግድ ማሳደግ እንደምትፈልግና በጸጥታው ረገድም ሀገራቸው ለኬንያ ድጋፍ እንደምትሰጥ አስረድተዋል። ዛሬ በጸጥታው ረገድ ያሉንን ስምምነቶች ወደፊት የሚያራምድ አዲስ ስምምነት ተፈራርመናል። የምስራቅ አፍሪካ ጸጥታ እንዲሻሻል ዩናይትድ ኪንግደምም ወታደሮቿን በኬንያ እንዲሰለጥኑ ማድረግ ብቻ ሳይሆን ከኬንያውያን ጋር እንዲሰሩም እያደረገች ነው። አፍሪካም የራሱን አቅም ገንብቶ በጸጥታ ጥበቃው ራሱን እንዲችል እንደግፋለን። ጠቅላይ ሚኒስትር ቴሬዛ ሜይ ኬንያ በሶማሊያ ሰላም እንዲሰፍን የምታደርገውን ጥረት አድንቀው መንግስታቸው በሶማሊያ ለሚገኘው የአፍሪካ ህብረት ሰላም አስከባሪ ኃይል አዲስ ፈንድ መፍቀዱንም አክለው ተናግረዋል። ዛሬ በኬንያ ጉብኝት ላይ የሚገኙት ጠቅላይ ሚኒስትር ቀጥለው ናይጄሪያን እንደሚጎበኙ ይጠበቃል። ተረሳ ሜይ ማርጋሬት ታቸር በ1988 ዓ ምት ኬንያን ከጎበኙ ወዲህ ወደ ምስራቅ አፍሪካዊቱ ሀገር ሲሄዱ ሁለተኛዋ ከፍተኛ የብሪታንያ ባለስልጣን መሆናቸው ነው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ ገልሞን አመሰግናለሁኝ ለዘገባው ቀጥሎ አጠር አጠር ያሉ ዘገባዎችን ቆንጅት ያሰማናለች። የሰሜን ኮሪያ የኒውክሌር ጦር መሳሪያ ግንባታ መገታት ጉዳይ የማይንቀሳቀስ ከሆነ ዩናይትድ ስቴትስ ከደቡብ ኮሪያ እና ከጃፓን ጋር የጋራ ወታደራዊ ልምምዶቿን በማናቸውም ጊዜ ልትቀጥል ትችላለች ሲሉ ፕሬዚደንት ዶናልድ ትራምፕ አስጠነቀቁ። ደግሞም ከአሁን ቀደም ታይተው የማያውቁ ግዙፍ ልምምዶች ነው የሚሆኑት ብለዋል። ፕሬዚደንቱ ሲያስጠነቅቁ ሚስተር ትራምፕ ትናንት ረቡዕ ማታ በትዊተር ባወጡት የዋይት ሀውስ መግለጫ በዩናይትድ ስቴትስና ሰሜን ኮሪያ ግንኙነቶች ውስጥ ችግር የምትፈጥረው ቻይና ነች ሲሉ ወንጅለዋል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ባወጡት መግለጫ ደግሞ የፕሬዚደንት ትራምፕ መግለጫ ኃላፊነት የጎደለው ና የሚያምታታ ነው ሲሉ ውድቅ አድርገው ከፒዮንግያን ጋር በተፈጠረው አጣብቂኝ ዩናይትድ ስቴትስ ቻይናን ከመወንጀል ይልቅ መጀመሪያ ራሷን ብትመረምር ይሻላታል ብለዋል። ሰሜን ምዕራብ ሶሪያ ውስጥ እጅግ በጣም አስከፊ የሆነ ሁኔታ እያንዣበበ ነው ሲሉ የተባበሩት መንግሥታት ድርጅት የሶሪያ መልእክተኛ ስቴፈን ዲ ሚስቱራ አስጠንቅቀዋል። በሩሲያ የሚታገዙ የሶሪያ ወታደሮች ተቃዋሚዎቹን ከመጨረሻው ጠንካራ ይዞታቸው ሊመነጥሩ ጥቃት ይከፍታሉ ተብለው በሚጠበቁበት በዚህ ወቅት ነው ማስጠንቀቂያውን ያወጡት። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ኸርትዝ በ25 ሜትር ባንድ በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ነሐሴ 24 2010 ዓ.ም ምሽት ፕሮግራም ነው። የሕዝባዊ ወያነ ሓርነት ትግራይ ማዕከላዊ ኮሚቴ የሶስት ቀናት ጉባኤውን ሲያጠናቅቅ ያወጣው የአቋም መግለጫ ያካተታቸው ሀሳቦች በተለያዩ የማህበራዊ መድረኮች ላይ መነጋገሪያ ሆነዋል። የሀና የሀያ ሁለት ዓመት ያለ ህገ መንግስት ሬከርድ ምንድን ነው? ምንድነው ይሰራለን? እንግዲህ መጀመሪያ ኢህአደጉ ሲመጡ በቀንነት አስበውት ሊሆኑ ይችላሉ ይህ ለአገር ሊጠቅም ይችላል ብለው ሊሆኑ ይችላሉ ግን አሁን ቆም ብለን መፈተሽ ያለብን ይመስለኛል ይህ ህገ መንግስት ጠቀመ ነ ወይ እንደዚህ ሀገርን በብሔር ሸንሽኖ ሁሉም ሰው በብሔሩ እንዲያስ መደረጉ ኢትዮጵያዊነትን አቀጭጮ መንደርተኝነትን ማጠናከሩ ለኢትዮጵያ ህዝብ ሰላምና ብልጽግና ይበጃል ወይ የሚለው አሁን ማስረጃ አለ ክቡራትና ክቡራን ሰሞኑን ዋሽንግተን ዲሲ ላይ የተመረቀ አብራክ የሚባል መጽሐፍ ደራሲ አቶ ሙሉጌታ አረጋዊንም ይዘናል። በሁለተኛው አጋማሽ ይዘናቸው እንመለሳለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎቹ ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ በኢትዮጵያ ሶማሌና በኦሮሚያ አዋሳኝ ክልል ላይ በተፈጠረ የጎሳ ግጭት ስምንት ሰው መገደሉን ፌዴራል ፖሊስ ኮሚሽን አስታውቋል። የጎሳ ግጭቱ ከዚህ ቀደም ሲያጋጥም እንደነበር የጠቆሙት የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል በግጭቱ ውስጥ የተሳተፈ የታጠቀ ቡድን እንዳልነበረ ያገኙትን መረጃ ጠቅሰው ለቪኦኤ ተናግረዋል። በአካባቢው የሚፈጠሩ ግጭቶችን ለመፍታት ከፍተኛ ጥረት እየተደረገ መሆኑንም አረጋግጠዋል። ኮሚሽነሩ ጽዮን ግርማ ኮሚሽነር ዘይኑ ጀማልን አነጋግራ ተከታዩን ይዛለች። በኢትዮጵያ ሶማሌ ክልል ጅግጅጋ ከተማ ከኦሮሚያ ክልል አዋሳኝ አካባቢ በተፈጠረ ግጭት ሕይወታቸው ያለፉ ሰዎች አስክሬናቸው ማክሰኞ ዕለት ወደ ከተማው መግባቱን ስማቸውን መግለጽ ያልፈለጉ ነዋሪዎች ጠቁመውናል። የእነዚህ ሟቾች አስክሬን ወደ ጅግጅጋ ከተማ ሲገባም በከተማው ለቅሶ እንደነበር የነገሩን ስማቸውን መግለጽ ያልፈለጉ ነዋሪዎች፣ ጥቂት ቆይቶ የሟቾች ህይወት ያለፈው በኦሮሚያ ታጣቂ ምልሻዎች እንደሆነ ሲነገር መስማታቸውን ገልጸውልናል። በሶማሌ ክልል ቀደም ሲል የተፈጠረውን አለመረጋጋት ለማብረድ ወደ ክልሉ ሰሞኑን ከተጓዙት ኃላፊዎች መካከል አንዱ የፌዴራል ፖሊስ ኮሚሽን ኮሚሽነር ዘይኑ ጀማል ሲሆኑ በጉዳዩ ላይ ማብራሪያ እንዲሰጡኝ ጠይቄያቸው ነበር። ኮሚሽነሩ በዛሬው ዕለት ወደ አዲስ አበባ የተመለሱ ሲሆን እስከ ትላንት ድረስ የአይን እማኝ የሆንኩበት ጭምር ጉዳይ ነው ያሉትን ያስረዳሉ። በሶማሌና በኦሮሚያ ክልል ድንበር ላይ በሚኖሩ የገሪና የጃርሶ ጎሳዎች መካከል ግጭቱ እንደተፈጠረ ገልጸው ጅግጅጋ ከተማ አስክሬናቸው መጥቶ የተቀበሩት ሟቾች ስምንት መሆናቸውን ተናግረዋል። አውጽዮን እኔም እዛ እያለሁ ስምንት ሰዎች የገሪ የሚባሉ ጎሳዎች ጅጅጋ አካባቢ በኦሮሚያና በጅጅጋ ድንበር አካባቢ የሚኖሩ ጎሳዎች ናቸው እና ከሌሎች ጎሳዎች እዛ አካባቢ ካሉ በኦሮሚያ ድንበር አካባቢ የሚኖሩ ጎሳዎች ጋር ተጋጭተው ነው። እንግዲህ የጎሳ ግጭት ነው። ፒውርሊ የጎሳ ግጭት ነው። በዛ ምክንያት ስምንት ሰዎች ሞተው እና እንደውም አስክሬኑ እዩልን፣ ለኔና ለአዲሱ ፕሬዚደንት አስክሬኑ እዩልን ብለው መጥተው ጠይቀውን ነበር የገሪ ጎሳዎች። እና በወቅቱ እኛ አንዳንድ የትክክል አሬንጅመንቶች ማድረግ ስለነበረብን መሄድ አልቻልንም። ቦታው ሄድ አስክሬኖቹን ማየት አልቻልንም ግን አትፈቅደናቸው ተግባብተን ከሀገር ሽማግሌዎቹ ጋር ተግባብተን ነው የቀረ ነው እንጂ ሄደን ቀብሩ ላይም ለመገኘት አስበን ነበረ። ከሟች ቤተሰቦች እና ከሀገር ሽማግሌዎች ጋር በተደረገ ውይይት አገኘሁት ያሉትን መረጃ ኮሚሽነሩ ሲጠቅሱ በአካባቢው ላይ ለረጅም ጊዜ ተደጋግሞ የሚሰማ ግጭት እንደነበረ ጠቁመው እሳቸው ጅግጅጋ ከተማ የሚገኙ በመሆናቸው ትክክለኛውን ቁጥር ማግኘት ባለመቻላቸው እንጂ በኦሮሚያ በኩልም ህይወት ማለፉን ጠቁመዋል። አዲሱ የሶማሌ ክልል መሪ አቶ ሙስጠፋ ሙሐመድ ኡመር በተገኙበት ከዚህ በኋላ የጎሳ ግጭቶች በአካባቢው እንዳይከሰቱ ጠንክረው እንደሚሰሩ ውይይት መደረጉንም ተናግረዋል። ከእነሱ ጋር የተነጋገርነው ምንድነው ግጭቱ ፒርሊ የጎሳ ግጭት እንደሆነ ምንም አይነት ጠይቅያቸዋለሁ፣ ለሁለት ለሶስት ሰው በጎንም ጠይቅያቸዋለሁ። የታጠቀ ሚሊሻ አይነት ተሳፍሮ ከነበረ ብዬ ጠይቅያቸው ነበረ። ምንም አይነት ቦታ የታጠቀ ሚሊሻ የተሳተፈበት ሳይሆን በቃ የጎሳ ግጭት ነው። ብዙ ጊዜ ያለና ለረጅም ጊዜ የኖረ ጉዳይ እንደሆነ ግን ይሄ በዘላቂነት እንዴት መፍታት እንዳለብን ተነጋግረን ልንፈታው እንደሚገባ ከእነሱም ጋር ስምምነት ላይ ነው የደረስነው። ከዚህ በኋላ በምንም መልኩ ሰው በጎሳ ግጭት መሞት የለበትም እና በዘላቂነት ይሄን ጉዳይ መፈታት አለበት ብለን የአዲሱ ፕሬዝደንትን ባሉበት አንድ ስድስት ሰባት የሚሆኑ የገሪ ጉዳት የደረሰባቸው የደረሰበት ብሔር የገሪ ጎሳዎች እና የሀገር ሽማግሌዎች አነጋግረናል እና ጥሩ መግባባት ላይ ነድረስ በክልሉ አዲስ የካቢኔ ማዋቀር ስራም እየተሰራ እንደሆነ ጠቁመዋል። ኮሚሽነር ዘይኑ ጀማል እዚህ ጋ ከተማ በጣም የተረጋጋ ነው፣ የተረጋጋ ሁኔታ ነው ያለው። ምንም አይነት ተቃውሞ እንቅስቃሴ እኔ አላስተዋልም። ጥሩ የሆነ አሁን አዲስ ካቢኔ እየተሾመ የሾሙ እየሾሙ ስለሆነ አዲሱ ፕሬዚደንት በዛ ላይ ነው። ጎሳዎች በጣም በከፍተኛ ሁኔታ ሎቢ እያደረጉ ያው የኔ ይሄ ቦታ ይሄ ቦታ የሚል በጣም እንትን ነው ያለው እና ደስ የሚል ፕሬዚደንቱም፣ አዲሱ ፕሬዚደንት ከተለያዩ ጎሳዎች የሀገር ሽማግሌዎች ጋር እየተነጋገሩ ኮንሰንሰስ እየያዙ እና የካቢኔ ሹመቱን እያካሄዱ በከፍተኛ ሁኔታ እዛ ላይ ርብርብ እያደረጉ ነው። ህብረተሰቡም እንደዛው በተመሳሳይ። እና ስለዚህ በአሁኑ ሰዓት የረብሻ ስሜት የ- የጸጥታ ችግር ስሜት አይታይም። አድማጮች፣ በዚህ ጉዳይ ላይ የጎሳ ግጭቱ ተከስቶበታል በተባለው አካባቢ ነዋሪዎቹን ለማግኘት ለሁለት ቀናት ከፍተኛ ጥረት ብናደርግም የስልክ አገልግሎት ሊሰራልን ባለመቻሉ ሳይሳካልን ቀርቷል። ጥረታችንን ቀጥለን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ለዘገባው ጽዮን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ከኢትዮጵያና ከኤርትራ አዋሳኝ አካባቢዎች የተውጣጡ ነዋሪዎች ዛሬን አብረው ለመዋል ቀደም ሲል ይዘውት በነበረ እቅድ መሰረት በሺዎች እንደሚቆጠር የተነገረ የራማና የአካባቢው ሰው መረብ ወንዝ ዳር ሲገኝ ከኤርትራዊቱ ክሳድ ኢቃ ኤርትራ ግን አለመገኘታቸው ታውቋል። ከኤርትራ ወገን ያልተገኙት ፍቃድ ስላልተሰጠ መሆኑን የኤርትራ ሰራዊት አባላት እንደነገሯቸው ቪኦኤ ያነጋገራቸው የራማ ነዋሪዎች ገልጸዋል። ዘግየት ብለው መጡ የተባሉ መልእክተኞች እንዳሉት ደግሞ የክሳድ ኢቃ ሰዎች ያልተገኙት በመረጃ ልውውጥ ችግር ሲሆን፣ መጪውን ቅዱስ ዮሐንስን አብረው ለመዋል ቀጠሮ መያዛቸው ተነግሯል። በሌላ በኩል ደግሞ ከሀምሳ በላይ የሰቲት ሁመራ ነዋሪዎች ዛሬ ተከዜ ወንዝን ተሻግረው ከኤርትራውያንና ከኤርትራ ሰራዊት ጋር ተወያይተው መመለሳቸው ታውቋል። ወደ ኡምሃጀር ከተማ ለመግባት ግን እንዳልተሳካ ገልጸዋል። ሙልጌታ ጽፋ ከመቀሌ ተጨማሪ ዘገባ ልኳል። ከአስር ቀናት በፊት የመረብ ለኸ ወረዳ ኢትዮጵያውያንና የእክሳድ ዒቃና አካባቢዋ ኤርትራ ነዋሪዎች በዛሬ ዕለት አብረው ለመዋል ባቀዱት መሰረት በሺዎች የሚቆጠሩ የራማ ከተማና አካባቢዋ ነዋሪዎች ወደ መረብ ወንዝ ከኤርትራውያን ጋር ለመገናኘት ወርዷል። ተወልደ ፍሳ የራማ ከተማ ነዋሪ ነው። የእክሳድ ዒቃና አካባቢዋ ነዋሪዎች በመርሃ ግብሩ ሊሳተፉ ታቅዶ ነበር፣ ግን መጥተው ሊሳተፉ አልቻሉም ብሏል። በእኛ በኩል የተዋዘው ፕሮግራም አዲስ ዓመት አብረ እናከብራለን ሲባል የግንዛቤ ችግር ነበር። ኤርትራ ያው አዲስ ዓመት ሲባል በዛው ቀን በቅዱስ ዮሐንስ ብሎ ስለሚያስከብሩት የያዙት በመስከረም አንድ ነበር። እኛ ግን አዲስ ዓመቱን ከቴሌቪዥን ትግራይ ጋር በአስቀድመን ከስድስት አስር ቀን በፊት ስለምናስከብረው የመገንዘብ ችግር ስለነበራቸው ሊገኙ አልቻልም። ሆነም ግን እኛን ወንድሞቻችን ለምንድን ነው ያልሞቱ ብለን ትንሽ ንስላን እስከ ኪሳዴካ ተጉዘን በእግር ለመጠየቅ ህዝቡን ሄደን ነበር። ሆነም እዛ የነበሩ የጸጽ አካባቢ በሰላም ነው የተቆበልን። ፕሮግራም የተነገረን ከላይ ከመንግስት የወረደልን በቅዱስ ዮሀንስ አብረው እንዲያሳልፉ በመረብ የሚል ነው እስክ እንጂ ዛሬ የተሰጠ ፕሮግራም ስለሌለ ህዝቡ በዛው አዌራ አልሆነም፣ አልተዘጋጀም። ስለዚህ ዛሬ የሚመጡ አይደለም እና ለቀጣይ አዲስ ዓመት መጡ ተብሎ ነው ምላሽ የተሰጠን። ናስር መሐመድ ኑር የተባለ ሌላ የራማ ነዋሪ በበኩሉ በሺዎች የሚቆጠሩ የራማ ከተማና አካባቢያ ነዋሪዎች፣ ነጋዴዎች ድርጅታቸውን ዘግተው የመንግስት ሰራተኞችም ጽህፈት ቤታቸውን ዘግተው ሙሉ የሙዚቃ ባንድና ከመስተንጉዶ ጋር ይዘው በመረብ ወንዝ ተገኝተዋል ብሏል። የተደረገ ናቸው ዝግጅት የተሟላ የንግድና የንግድ አብሮቦት ምን አቅርበን ነበር። የሙዚቃ ዝግጅት ሰላም ባንድ ከኛ አብሮ ነው ያሉ፣ ከመረብ ወንዝ አጠገብ ሳማ ህዝብ ደግሞ እንዳለ እዛ ነው ወርዶ። ዝግጅቱ ከተጠናቀቀ በኋላ ከክሳድ ዒቃ መልእክተኛ መጥቶ ህዝቡ ሰላሙ እንደሚፈልገውና ሆኖም ግን ከመንግስት የተሰጣቸው ፍቃድ መስከረም አንድ አዲስ አመት መሆኑን ተናግሯል ሲል ናስር ገልጿል። የራማ ነዋሪዎች ከአስር ቀናት በፊት ወደ ኤርትራ ክሳድ ዒቃ በመሄድ ከነዋሪዎች ጋር ተገናኝተው ተወያይተው መጥቷል። በዛሬ ዕለት ደግሞ ተመሳሳይ መድረክ ተዘጋጅቷል። ለምን ሁለት ሉዓላውያን በሆነው አገራት መንግስት እያለም እንደ ህዝብ ይህንን ተግባር ይፈጸማል ለመንግስት ለምን ግፊት አታረጉም? ስል ለተወልደህ ጠይቄዋለሁ። ሁለት ወንድማሞች ህዝብ ነው ለብዙ አመት ተለያይቶ የቆየው አሁን እንኳን አሁን መንግስት ትንሽ ተስፋ ሰጥቶ፣ ድሮም የራማ መረብ ለካ አካባቢና የኤርትራ ህዝብ በጣም በዘመድ የተሳሰረ አባቱ እናቱ እዛ ወይም ደግሞ ከኤርትራ ሆኖ እናሰባቱ ኢትዮጵያ ስላሉ እንኳን ተስፋ ሰጥቶ በፊትም ይገናኙ ነበር፣ በመጥፎ ነገር፣ በደስታ ነገር፣ ያው ኤርትራም ወደዚህ ሸልኮ እየመጡ የእኛም ወደዛ እየሄዱ ይገናኙ ነበር። ይሄ ከአሁኑ መንግስትም ያውቀዋል። ምንም አሳድለም፣ ህዝብ ለህዝብ ይገናኝ ነበር። በተመሳሳይ ዜና የሃይማኖት መሪዎች፣ የአገር ሽማግሌዎች፣ ወጣቶች፣ ሴቶች የተሳተፉበት ሃምሳ አምስት የሰቲት ሑመራ ነዋሪዎች ለሀያ አመታት ተለይቷቸው የነበረ ኦም ሀጀር ኤርትራ ህዝብ ለማግኘት የተከዘ ወንዝ ተሻግረው የኤርትራ መሬት ላይ ዛሬ ጠዋት ረግጧል። አቶ ገብረ ሚካኤል ገብረ ሊባኖስ የሴቲት ሑማራ ከተማ ምክር ቤት አፈ ጉባኤ ናቸው። የኤርትራ መሬት እንደገቡ የኤርትራ ሠራዊት ተቀብለው ህዝቡ ለሰላሙን ያሳየው እንቅስቃሴ አድንቋል ሲሉ ተናግሯል። በአምሳ ሰው በሀያ ሰው ሳይሆን እንዳለ በግብይትም ሆነ በመንገድ በትራንስፖርት በመኪና አብረን የምንሰራበት መንገድ ተጠናኩረን መቀጠል አለብን የሚል ሀሳብ ነው ያስቀመጡት፣ ማለት ነው። በመከላከያ ሰራዊትን በኩልም ስታይ ለሰላም ያለው ዝግጅነት ያው ግልጹ ነው። በሁለቱም መንግስታት የጀመሩትን ሰላም አጠናክረን መቀጠል አለብን፣ ይህንን ወደ ኋላ እንዳይመለስ ደግሞ የሁላችን ትግል ያስፈልጋል የሚል ሀሳብ መልእክት ያዘ ነው ማለት ነው። ወደ ኦም ሀጀር ከተማ ለመግባት ከኤርትራ መንግስት ከፍተኛ አመራሮች መመሪያ ስላልተሰጠ ወደ ዋናው ከተማ መግባት ባይቻልም ከሰራዊቱ ጋርና ከህብረተሰቡ ጋር ተወያይተን ተመልሰናል። ይሆናል ብሏል። ወይዘሮ ፍሮይንጎሹም የተከዘ ወንዝ ተሻግረው ከኤርትራውያን ጋር ተገናኝተው ከተመለሱ አንዱ ናቸው። ዘለ፣ ያግኖ ህብረተሰብ ያው ህብሽ ቡና፣ ሽኳር፣ ሽልማት ለመሃጀር ህዝብ የሄነውን ዘንህደን አበርክተነን የመጣ የኤርትራ ወታደሮች ይሁን ህዝቡ ለሰላማዊ ግንኙነት ያላቸውን ፍላጎት የላቀ መሆኑ ተገንዝበናል ብለዋል። ወይዘሮ ፍሮይኒ በቀጣይ ሰላሙንና ወዳጅነትን ለማጠናከር የጋራ መድረክ ለማዘጋጀት ተስማምተን ተመልሰናል ብለዋል። ያነጋገርኳቸው የሁማራ ከተማ ነዋሪዎች ለአሜሪካ ድምጽ ራዲዮ፣ ሙልጌታ ጽበሃ መቀለም። አመሰግናለሁ ሙሉ ጌታን ለዘገባው። ወደ ተከታዩ የመጽሔት ርዕስ እናልፋለን። ኢትዮጵያ ውስጥ አሁን እየታየ ያለው ለውጥ እንዲመጣ ከፍተኛ አስተዋጽኦ አድርገዋል፣ መሥዋዕትነት ከፍለዋል ለተባሉ ኢትዮጵያውያን ዕውቅና ለመስጠት ሥራ መጀመሩን አንድ የሽልማት ድርጅት አስታውቀዋል። ይህ ለውጥ እንዲመጣ ከሰባት ዓመት ሕፃን ልጅ እስከ አዛውንት ሕይወታቸውን ገብረዋል ያሉት የዕውቅናው ሥርዓት አዘጋጆች ዕውቅናው እነዚህንና በአመራር ላይ ያሉ ሰዎችንም እንደሚያካትት ገልጸዋል። እስክንድር ፍሬው ተከታዩን ዘግቧል። አሁን ያለው ለውጥ ዋጋ ተከፍሎበታል ያሉ ኪዳን ኢትዮጵያ የተባለ የሽልማት ድርጅት መስራቾች ናቸው። እውቅና የመስጠቱን ሀሳብ እናቅድ ዛሬ ይፋ ያደረጉት ሰዎች ሕይወታቸውን ከከፈሉ እኛ ደግሞ የማወደሱንና ለእነሱ እውቅና የመስጠቱን ኃላፊነት እንውሰድ ሲሉ መነሳታቸውንም አመልክተዋል። እናም ሕብረተሰቡን ያሳተፈ የሽልማት ስነ ስርዓት ከማካሄድ አንጻር ከዚህ በፊት ለሁለት ጊዜ የሰሩትን ሥራ መነሻ አድርገው ልምዳቸውንም ተንተርሰው አጋር ያሏቸውን ስድስት ድርጅቶችም ማካተው እንቅስቃሴ መጀመራቸውን ዛሬ ይፋ አድርገዋል። እውቅናው የሚሰጠው በተለያዩ ዘርፎች መሆኑንም ዛሬ በተካሄደው ጋዜጣዊ መግለጫ አስታውቀዋል። በተገኘው ሰላምና ነጻነት አስተዋጽኦ ያደረጉ በስልጣን ላይ ያሉ ሰዎች የሚለው የመጀመሪያው ዘርፍ ነው። በአገር ውስጥና በውጭ አገር ያሉ የፖለቲካ መሪዎች ደግሞ ሁለተኛው ዘርፍ ውስጥ ናቸው። በሦስተኛው ዘርፍ ለለውጡ አስተዋጽኦ ያደረጉ ምሁራን ተቀምጠዋል። በአገሪቱ እየታየ ላለው ለውጥ አስተዋጽኦ ያደረጉ የጥበብ ሰዎች ደግሞ በአራተኛው ዘርፍ ውስጥ ሊጠቆሙ ይችላሉ። አምስተኛው ዘርፍ ለለውጡ አስተዋጽኦ ያደረጉ ወይም ዋጋ የከፈሉ የመገናኛ ብዙኃንና የሲቪክ ማህበራት የሚገኙበት ነው። ጦማርያንን ደግሞ በአምስተኛው ዘርፍ መጠቆም ይቻላል። በዚህ እውቅና የመስጠት ሂደት በህይወት የሌሉትን ጭምር የመዘከር እቅድ መኖሩንም አዘጋጆቹ ጠቅሰዋል። አሁን ያለው ለውጥ እንዲመጣ በተጠቀሱት ዘርፎች አስተዋጽኦ ያደረጉና በተለያየ መንገድ በሚካሄድ ድምፅ አሰጣጥ የሚመረጡ ኢትዮጵያውያን እውቅና እንደሚሰጣቸው የኪዳን ኢትዮጵያ መስራችና አዘጋጅ አቶ መስፍን ሰለሞን አስረድተዋል። ለምሳሌ የመንግስት ባለስልጣናት ስንል ይህንን አሁን ያገኘነውን ነገር እንደ በአጭሩ ባለፉት ጊዜያቶች ውስጥ ቢሆን ይሄ ዝግጅት መዘጋጀት አይችልም፣ አራት ነጥብ አይችልም። ቢያንስ ይህንን እንድናዘጋጅ እድል የሰጡን የመንግስት ባለስልጣናት አሉ። ዋጋ ከፍለዋል። እነሱም ስለዚህ እነሱን ማህበረሰቡ ዋጋ ከፍለውልኛል፣ እነዚህን ሰዎች ሜዳሊያ እንዲያጠልቁልኝ ይፈልጋለሁ፣ በተጨማሪም ኪዳን እንዲገቡልኝ ይፈልጋለሁ ያላቸውን በአንድ በኩል እንወስዳለን። ያው እንደምታውቁት አብዛኛው የአሁኑ ለውጥ ትግል ደግሞ ወጣት ውስጥ ነው። በእውነት አሁን በእነዚህ አራት አምስት ዓመታት ውስጥ ስንት ወጣት ረግፏል? ስንት ዋጋ ከፍሏል? ግን ምኑ ምን ያህሉ ነው እየተዘከረ ያለው? ይሄ ድርጅት እንደ ድርጅት የሚቀጥለው አመት፣ ኪዳኑ ምንድን ነው? ይሄንን ታሪክ በታሪክ አሰናድቶ በመጽሐፍ መንገድ ማቅረብ ነው። በኦሮሚያ ክልል፣ በአማራ ክልል፣ በጉራጌ፣ በደቡብ ክልል፣ በሶማሌ ክልል በጣም ብዙ ብዙ ወጣቶች ይሄ ለውጥ እንዲመጣ ህይወታቸውን ገብረዋል፣ አካላቸው ጎሏል፣ ማህበራዊና ኢኮኖሚያዊ ቀውስ ደርሶባቸዋል። አቶ መስፍን ለአሜሪካ ድምፅ በሰጡት ማብራሪያም እውቅና የመስጠቱ ሂደት እንዲሳካ ዝግጅት እየተደረገ መሆኑን አብራርተዋል። በሰው ኃይል፣ በፋይናንስ፣ በመሳሰሉት ጥሩ ዝግጅት አለ ብዬ አስባለሁኝ። እስካሁን ያየነው የሚነግረን ውጤቱን እሱን ነው። ስለዚህ በዚህ ደረጃ ችግር ይገጥመናል ብዬ አላስብም። እንግዲህ ህዝቡ ነው መራጭ ብላችኋል። ህዝቡ ነው አስተያየት የሚሰጠው የሚጠቁመው እና ከዛ አንጻር የህዝቡ ስሜት አንዳንድ ምልክቶች አይተናል እና ከህዝቡ ስሜት አንጻር በሰላማዊ ሰልፎች የተንጸባረቁ በተለያዩ መንገዶች ምናልባት እውቅናዎቹ አሁን ያሉትን የኢትዮጵያ መሪዎች ይጨምራሉ። ይሄ ኦልሬዲ የታወቀ ነገር ነው ገና እናንተ ውጤቱንም ሳታዩ ወይም የህዝብ አስተያየት ሳሰበስቡ የታወቁ ነገሮች አሉ። ለምሳሌ የአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ፣ ቲም ለማ የሚባለው በአጠቃላይ የለማ ቡድን የሚባለው በአቶ ለማ መገርሳ የሚጠራው ቡድን ማለት ነው። እነዚህ እነዚህን ይጨምራሉ። እንግዲህ አሁን ይህን የምናውቀው ከማህበረሰቡ ጥቆማ ሲመጣ ነው። እኛ የምንመርጥበትን ፎርማት ልከናል። ለውጡን እየመሩ ያሉ የመንግስት ባለስልጣናት ብለናል። ማህበረሰቡ ለውጡን እየመሩ የመንግስት ባለስልጣናት እነማን ናቸው? እንዳልከ፣ ካንተ ሀሳብ ጋር የምጋራው በተለያዩ ሰላማዊ ሰልፎች የታየ ነገር አለ። ነገር ግን ታች ድረስ እየወረድን ስንሄድ ምናልባት ማህበረሰቡ ደግሞ ያያቸው የራሱ ጀግኖች ሊኖሩ ይችላሉ። ለውጡን በመምራት በኩል ያንን ልንናገር የምንችለው ክልል ወጥተን የበተንነውን መጠየቅ ሰብስበን መጥተን፣ በማህበራዊ ድረ ገጽ የሚመጣውን ተመልክተን፣ በኤስኤምኤስ ከቴሌ ጋር ባደረግነው ኮንታክት የሚመጣውን ነገር አይተን ነው ልንወስን የምንችለው። እኛ ዋናው አላማችን ግን ምንድን ነው? ነጻነትና ሰላም ዋጋ ተከፍሎበት ነው እየመጣ ከህጻናት ልጆች ከሰባት ዓመት ህጻናት ልጆች ጀምሮ እስከ ትልቅ አዛውንት ድረስ ህይወታቸውን ገብረውበታል። ሀምሳ አመታት ኢትዮጵያ ጨለማ ባርነት ውስጥ ነበር የነበረችው። ያ አሁን ትንሽ መንገዱ የነጻነት መንገድ ላይ ቆመናል። ነጻነት በስርአት አልተገነባም። ሰላም በስርአት አልተገነባም። እንዲገነባ አንዱ መስመር ነው ይሄ። በተለይ ደግሞ የአሁኑ የሚዲያ ስራ የነጻነትና የሰላም ፍሬዎችን እየፈለገ መሰብሰብ ነው። ስለዚህ ይሄ እንዲደረግ ነው የምንፈልገው። ይሄን ደግሞ ያው የማህበረሰቡን ውጤት ስናይ የምንመልሰው ነው። የዚሁ የኪዳን ኢትዮጵያ ሌላው የፕሮግራም አዘጋጅ የኪነ ጥበብና የሚዲያ ባለሙያው ጌታቸው እሸቱ በበኩሉ አላማቸው በአገሪቱ እየተካሄደ ያለውን የለውጥ ሂደት ማገዝ መሆኑን አብራርቷል። በኢትዮጵያ ውስጥ እየታየ ያለው የተስፋ ጭላንጭል በጥሩ መሰረት ላይ እንዲታነጽ ሁሉም ህብረተሰብ ከተመልካችነት ወጥቶ ተሳታፊ መሆን እንዳለበት እናምናለን። ስለዚህ እኛ ይህን ጉዳይ በምንድን ነው ማገዝ የምንችለው የሚለውን ነገር ስናይ አንደኛ ከአለፉት ዓመታት በዚህ በነጻነት ለዚህ ለአሁን ለምንፈልገው ነገር ስማቸው የሚታወቅ የማይታወቅም ብዙ መስዋዕትነት የከፈሉ ክፍሎች አሉ። ስለዚህ እነዚህን ክፍሎች አንድ እንዘክራቸው፣ ሜዳሊያ እናጥለቅላቸው። ሁለት በዚያ ሜዳሊያ ማጥለቅ መርሃ ግብር ላይ በተለያየ ጽንፍ ጎራ ለይተው የሚታገሉ የተለያዩ ክፍሎች አሉ። እነዚህ ክፍሎች በአንድ ጋር ስለሚሰበሰቡ የኢትዮጵያን ኪዳን ኢትዮጵያ የምትፈልገውን ነገር ቢያንስ ሽግግሮች ደም አልባ እንዲሆኑ ነው ይታገሉ የነበሩ ለማለት ነው። ምክንያቱም አሁን አብዛኛው ወደ አንድ እየመጣ ነው መጥተዋል። ነገር ግን ነገም አሁን ለምሳሌ ከሁለት ዓመት በኋላ እኮ ምርጫ አለ። ከምርጫ በኋላ አሸናፊ የሚሆን ክፍል አለ። ያ በሚሆንበት ጊዜ ሰላማዊ ሽግግር መከተል አለበት። እነዚህ ነገሮች ሊያመጣ የሚችል በአጠቃላይ ሁሉም ፖለቲከኞች ኢትዮጵያን ማዕከል አድርገው ኢትዮጵያ በምትፈልገው መንገድ ከደም መፋሰስ የሆነ የፖለቲካ እንቅስቃሴያቸው እንዲያደርጉ፣ ባለሙያዎችን በተለያየ ሙያ ላይ ከደም መፋሰስ ውጭ የሆነ እንቅስቃሴ እንዲያደርጉ እንዲያደርጉ እንደገና ለምሳሌ አክቲቪስቶቹ የተለያየ የተለያ ሆነ የሚንቀሳቀሱ ክፍሎች አሉ። በሙያቸውም የሚሰሩት ነገር ላይ የበኩላቸውን ለኢትዮጵያ እንዲሰሩ ቃል ኪዳን የሚታሰርበት መድረክ እንዲሆን ነው የምንፈልገው። እውቅና የመስጠቱ ሂደት ከህብረተሰቡ ከሚመጡ ጥቆማዎችና ወደ ተለያዩ ክልሎች በአካል ጭምር በመሄድ በሚካሄዱ ጥናቶች እንደሚታገዝ አዘጋጆቹ አስታውቀዋል። ድምፅ የመሰብሰቡና እውቅና የመስጠቱ ሂደት መቼ እንደሚጠናቀቅ እስካሁን ቁርጥ ያለ የጊዜ ሰሌዳ አልተቀመጠም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ የመጽሄት ክፍለ ጊዜ በዚሁ መጠናቀቁ ነው። ዝግጅታችን ግን እስከ ራሳ ድረስ ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ነው። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም እጅ ስልካችሁ ቪኦኤ ዳት ሆን ዳት ሞቢ ኤምኦቢአይ ላይ ታገኙናላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ32 ደቂቃ ሆነ። የምናስተናግዳችሁ ሶሎሞን አባትና ቆንጂት ታየነን አሁን በስልክ ከያስቀመጣችሁልን አስተያየቶቻችሁ ጥቂቱን እናሰማችሁ። ጤና ስትልን የቮይስ ኦፍ አሜሪካ የአማርኛው ፕሮግራም ክፍል እንደምናላችሁ። አንድ ጥያቄ ያለኝ ይህንንም፣ ከቻላችሁ የውጭ ጉዳይ ሚኒስትርን በዋሽንግተን ዲሲ የሚገኘውን የኢትዮጵያ ኤምባሲ ትጠይቁልን። ከዚህ ቀደም ውክልና ሲሰጥ ከኤምባሲ በቀጥታ ነበረ የሚሰጥ የነበረው። አሁን ግን በስቴት ዲፓርትመንትና በምኖርበት የክፍለ ሀገር ወይም በስቴት ሴክሬታሪ ጽህፈት ቤት ማህተም ተደርጎ ሁለቱ ቦታ ነው እንደገና ወደ ኤምባሲ ይሄድ የነበረው። ሁለት የትውልድ ኢትዮጵያ መታወቂያ ካርድ ይሰጥ የነበረው እዚህ ነበረ። አሁን ላሚኔትድ ብለው በፊንገር ፕሪንት አደርገው አገር ቤት ሰጠው ከአገር ቤት ወደዚህ ሲመጣው ከአገር ቤት ሄዶ ሲመጣ እየጠፋ ብዙ ችግር ላይ ደርሱብናል። ሁለተኛ ንውክልናዎች አንዳንድ ጉዳዮች አገር ቤት ለማስፈጸም ብለን ውክልናውን ለመላክ ስንፈልግ ወደ ሶስት ሳምንት የአሜሪካ ውስጥ ወረቀቱ ተንከራቶ ደርሶ ወደ ኤምባሲ ደርሳ ከወር በኋላ ነው አገር ቤት ላይ አንዳንዴ ያስፋጣኝ ውክልና ወረቀቶችን ቶሎ ለማድረስ አልቻልንም። በጣም ተቸግረናል። ስለዚህ ይሄ ለውጥ የተደረገበትም ምክንያት የትውልደ ኢትዮጵያ መታወቂያም ለማደስም ለማውጣትም ኢትዮጵያ እየተላከ ነው ያለው። ነባር ለማደስ እንኳን እዚህ ቢደረግ ምን አለበት? በአጠቃላይ አሰራሩ ከድሮ የተለየ የተደረገበት ምክንያት ምንድን ነው? ካለፈው ዓመት ጀምሮ እስካሁን ድረስ በዚህ ሁኔታ ላይ እየተሰቃየን ያለ ነው እና ችሌላ ሚኒስቴር ሊያነጋግሩልን፣ አመሰግናለሁ። ከዳላስ ቴክሳስ ቪኦኤ እንደምን አላችሁ በለው ነኝ። ቪኦኤ የምና ያለ ወትራችሁ ትኩረት መሰጠት የሚገባውን ዜና ወደ ጎን እየተዋችሁ ነው። ለምሳሌ ያህል ጀግናው የልማት አርበኛ ኢንጂነር ስመኘውና የኢትዮጵያ ኩራት የሆነው በጠራራ ፀሐይ መስቀል አደባባይ ተገድለው ይህን ያህል ትኩረት አልሰጣችሁትም። እሱ የገነባው ለኢትዮጵያ ያዘጋጀ የነበረው ህዳሴ ግድብ ሁለት ዓመት ከሁለት ዓመት በፊት ወደ ነበረው ተመልሰዋል እየተባለ ነው። ሰራተኞቹ አድማ ላይ ናቸው፣ ስራ አቁመዋል። ግብፅ አረቦችን በማስተባበር ይህ ወደኋላ መለሰችው መሰራቱም ማለት ነው። ይሄ ግድብ እኮ እያንዳንዱ ኢትዮጵያዊ ከእለት ጉርሻው እያጠራቀመ የሰራው ጉጉት የሚጠብቀው ነው። ምን ነው ታዋችሁት? ወደ ጎን ታዋችሁት። ይሄ እኮ በጣም አስፈላጊ ለኢትዮጵያ ህዝብ አስፈላጊ ነው። እናንተ ደግሞ ትፈለጋላችሁ። ስለ አስተያየቶቻችሁ እናመሰግናለን የተከበራችሁ አድማጮች። የውጭ ጉዳይ ጥያቄን በተመለከተ የዋሽንግተን ዲሲ ወይም የዳላስ ወይም የአሜሪካ ኢትዮጵያውያንና ትውልደ ኢትዮጵያ ብቻ ችግር ባለመሆኑ በመላው ዓለም ባሉ ኢትዮጵያውያን ዘንድ የሚነሳ ጥያቄ ነውና የውጭ ጉዳይ ሚኒስቴር የሚለውን ተከታትለን ለማሳወቅ እንሞክራለን። ምናልባት ለማቅለልም እየተሰራ ያለ ስራ ካለ፣ ሌሎችም እንደዚሁ የተነሱ ጥያቄዎችን ተከታትለን መልስ እናገኝላቸዋለን። ተዘዋዋሪ የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ቴክኒሽያኑ ስኬፕ ሴስክ ነው። የዌብና የማህበራዊ መገናኛ ፕሮዲሰራችን አበባየሁ ገበያው ነች። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቋል። ወደ ሁለተኛው የዝግጅታችን አጋማሽ እናልፋለን። ዴሞክራሲ በተግባር ነው የሁለተኛው አጋማሽ የመጀመሪያው ርዕስ የህዝባዊ ወያነ ሐርነት ትግራይ ማዕከላዊ ኮሚቴ ሰሞኑን ለሦስት ቀናት ያካሄደውን ጉባኤ ሲያጠናቅቅ የከትናንት በስቲያው ሰኞ የአቋም መግለጫ አውጥቷል መግለጫው ያካተተው ሳቦች መግለጫው ያካተታቸው ሐሳቦች በተለያዩ ማኅበራዊ መድረኮች ላይ መነጋገሪያ ሆነዋል ይህንኑ አስመልክቶ ሪፖርተራችን ሙሉጌታ አጽባሃ ከትግራይ የተለያዩ ወገኖችን አነጋግሮ አስተያየቶቻቸውን ሰብስቧል። ቀጥሎ ይቀርባል። የጠየቅኳቸው አካላት በመግለጫው እንዲሁም ደግሞ መግለጫው አጽንኦት ከሰጠበት የቀጣይ የፓርቲ ጉባኤ ጉዳይ በተለይም ይህ ጉባኤ ለማደናቀፍ የሚሞክሩ አካላት አሉ፣ ለእነዚህ እንታገላቸዋለን የሚል ሀሳብ ለአስተያየት ሰጪዎቹም ጠይቂያቸዋለሁ። አቶ አብርሃ ዕቡይ የህወሀት አባልና በከፍተኛ አመራርነት የሚሰሩ ናቸው። በማዕከላዊ ኮሚቴው የተሰጠ መግለጫ በአገሪቷና በክልሉ ላለው ወቅታዊ ሁኔታ የሚመጥ ነው የሚል አስተያየት አላቸው። አሁን ይህ መግለጫ ከዛ በላይ ዝርዝር ሆን ቢሆን ያለፉ መግለጫዎችን መድገም ነው የሚሆነው ማለት ነው። ስለዚህ አሁን በሀገር ደረጃ በክልላችንም እየተሰራ ያሉ ስራዎችን በተለይ በልማት በሰላም መስራት ያለብንን በትኩረት አይተው አውጥተዋል። የጉባኤያችንም በድል እንዲካሄድ እዛ ላይ ተቀምጠዋል ማለት ነው። ከዛ በላይ ዝርዝር ማካሄዱ እኔ ብዙም ትርጉም የሚሰጥ አይመስለኝም። ማለት የድርጅቱም የአቋም ለውጥም አደለም ይሄ የሚያመላክተው ማለት ነው። በፊት የነበሩ የአቋም መግለጫዎች የሚደግፍ መግለጫ ነው እንጂ። ስለዚህ አጭር ነው ግልጽ ነው ደግሞ ማለት ነው። በትግራይ ክልል ብቸኛ ተቃዋሚ ፓርቲ በሆነው አረና ለሉዓላዊነትና ዲሞክራሲ የህዝብ ግንኙነት ኃላፊው አቶ አምዶም ገብረ ስላሴም በዚህ ጉዳይ ላይ ጠይቄያቸዋለሁ። መግለጫውን ከጠበቁት በታች ሆኖ እንዳገኙትና አዲስ ነገርም አላገኘሁበትም ይላሉ። የህወሀት ማዕከላዊ ኮሚቴ መግለጫ ያው አዲስ ነገር የለውም ከኢህአደግ የስራ አስፈጻሚ ኮሚቴ ስብሰባ እሱን ተንተርሶ አዲስ ነገር ይዞ ይወጣል ብለን አስበን ነበረ። ግን ምንም አዲስ ነገር የለውም ያው ጉባኤያችን እናካሄዳለን ነው ሌላ ብዙ አዲስ ነገር የለውም። በመግለጫ ውስጥ ከህጋዊ የፖለቲካ ድርጅቶች ጋር የጋራ አጀንዳ በመያዝ እንሰራለን የሚል ሀሳብ ተንጸባርቋል። በዚህ ጉዳይ አቶ አምዶም ያላቸውን አስተያየት ሲገልጹ ይህ በተደጋጋሚ የሚገለጽና ህወሓት ቃል የሚገባው ነው፣ ወደ ተግባር ሊቀየር ይኖርበታል የሚል ምላሽ ሰጥቷል። አስራ ሶስተኛው የህወሓት ጉባኤ በቅርብ ጊዜ እንደሚካሄድና ይህንን ለማደናቀፍ የሚፈልጉ ሀይሎች አሉ፣ ለእነዚህም እንታገላቸዋለን የሚል በመግለጫው የተካተተ ሀሳብም ለሁለቱም አስተያየት ሰጥቷል ሰጪዎች ጠይቅያቸዋሉ። አቶ አብርሃ ሲመልሱ ሁሌም የህወሀት ጉባኤ ሲካሄድ የለውጥና የምርታ መድረክ ስለሆነ ለዚህ ደግሞ የሚቃወሙ ኃይሎች ስላሉ ነው ይላሉ። ያው ህወሀት ሁሌም ጉባኤ ሲያካሂድ ለውጥ የሚያመጣ ጉባኤ ነው የሚያካሄደው ማለት ነው። በረሃ ያለም ካየናቸው ጉባኤዎች ከአንድ ደረጃ ወደ ሌላ ከፍታ የሚያመጡ ጉባኤዎች ነው የሚያካሄደው ሁሌ። ስለዚህ አሁንም በዚህ በሀገራችንም ይሁን በክልላችን ያለ የፖለቲካ ሁኔታ እናውቀዋለን ማለት ነው። ስለዚህ ይሄን የሚካሄደው ጉባኤ የዚህ ሀገራችን የሚሆን በክልላችን ያሉ ችግሮችን ቀርፎ ድርጅቱም ተጠናክሮ ኃይል አግኝቶ እንዲወጣ ነው የሚካሄደው ይሄ ጉባኤ ማለት ነው። ስለዚህ ይህን ጉባኤ ከውጭም ከውስጥም አይኑ በዚህ ጉባኤ ላይ የተከለ ብዙ ኃይል አለ። ይህ ግልጽ ነው ማለት ነው። ይህን ጉባኤ ከተሳካ ወደ ተጠናከረ ሁኔታ ይመጣሉ። ስለዚህ ይህን ስጋት የሚሆነው ኃይል እንደሚኖር ምንም የሚያጠራጠር ነገር የለም ማለት ነው። ስለዚህ እነዚህ ስጋት ያለባቸው ኃይሎች ደግሞ ይህን ጉባኤ ለማደናቀፍ በማህበራዊ ሚዲያም ሊሆን ይችላል፣ በተለያዩ ሚዲያዎችም ሊሆን ይችላል፣ ሰዎች በማደራጀትም ሊሆን ይችላል። ይህን ጉባኤ እንዲኮላሽ ጥረት ከማድረግ ወደ ኋላ አይሉም ማለት ነው። ስለዚህ ከአሁኑ በጥንቃቄ ይህን ጉባኤ እንዲመራ መግለጫው ላይ መካተቱ ተገቢ ነው የሚመስለኝ እኔ። ማለት አቶ አምደውን በበኩላቸው ጉባኤውን ለማደናቀፍ የሚል ሀሳብ በህወሀት አመራር ውስጥ ልዩነት ስላለ ይህንን ለመግለጽ ነው አንዱን አንጃ ሌላውን ለማጥቃት የተጠቀመበት መሆኑን ይናገራሉ። ያው እንደተለመደው የህወሀት ሁለት አንጃዎች አሉ። አንደኛውን ለአንደኛው ለማጥቃት ወይም አሸንፎ ለመውጣት የተጠቀሙበት አገላለጽ ነው። ጉባኤው የህወሀት አባላት ናቸው የሚሳተፉት እዚህ ውስጥ ገብቶ የሚሳተፍ ሌላ የውጭም የኢህአዴግም ኃይል ያለ አይመስለኝም። ዋነኛው ይሄ የሚያሳየው በህወሀት የእርስ በርስ ልዩነት እንዳለና በዚህ የተነሳ አንዱን አንዱን ጥሎ የሚያልፍበት ሁኔታ ነው እንጂ ከኢህአዴግም ከውጭም በጉባኤው የሚሳተፍ አካል የሚኖር አይመስለኝም። ከሆነም ግብዣ የሚደረግበትም ከኢህአዴግ የተወሰኑ ድርጅቶች ሊኖሩ ይችላሉ። እነሱ ግን ያለ ድምፅ ነው የሚሳተፉት እንደ ህወሀት ባህል ማለት ነው። ስለዚህ እነዚህ በእንግድነት የመጡት የህወሀት ስብሰባ ይዘርጋሉ፣ ይባላሻሉ የሚል እምነት የለኝም። አቶ መረሳ ፀሐይ በመቀሌ ዩኒቨርሲቲ የፖለቲካል ሳይንስና ስትራቴጂካዊ ጥናት ትምህርት ክፍል ረዳት ፕሮፌሰር ናቸው። የፓርቲው መግለጫ በአጭር የተገለጸና ወቅታዊ ሁኔታዎችን የሚያንጸባርቅ ነው ሲሉ ይናገራሉ። በትግራይ ሲነሱ የነበሩ ለምሳሌ ለምሳሌ በሰላም አስር መልኩ የተገለጸ ከኤርትራ ያለን ዘላቂ ሰላም እንዲመጣ ፌደራላዊ ስርዓት የመከላከል ህገ መንግስታዊ ስርዓት የትግራይ በትግራይ ተወላጆች የሚደርስ ጥቃትን መከላከል እነዚህ ሁሉ ማከላከም ህጋዊ እውቅና ሰጥተዋል። እነዚህም ድርጅቱ እንደሚፈጽማቸውና ለዚህ እንደሚታገል፣ በሌላ በኩል ደግሞ ጉባኤው ትልቁ የትግራይ አጀንዳ ያሁን ወቅት እንደሆነ ስለዚህ ህዝቡ ከጉባኤ የሚጠብቀው ትልቅ ነገር እንዳለ ምክንያቱ በኢትዮጵያ ነባራ ሁኔታ ሁልጊዜ ጊዜ ከምርጫ በላይ ለጉባኤ ትልቁ ትኩረት የሚሰጥበት ዋናኛ ምክንያት መሰረታዊ ለውጦች ከጉባኤው ስለሚመጡ ናቸው እና በዚህ መለኪያዎች ቤልፍ የሰጠው መግለጫ ብዙ ነገር ያለው ነው ማለት እንችላለን። ከጉባኤው ጋር በተያያዘ የተገለጸው ደግሞ ጉባኤውን ማካሄድ የፓርቲው ህጋዊነት የሚያረጋግጥ ጥንካሬውን ደግሞ የሚያሳይበት በመሆኑ ይህንን ተከትሎ ጥንካሬውን የማይፈልጉ ኃይሎች እንደሚታገሏቸው ለማሳየት ነው ብሏል። ጉባኤ በህወሀት ገደንብ መሰረት መቼ እንደሚካሄድ ለስንት ጊዜ እንደሚራዘም የተቀመጠ ነገር ነው። ይሄ ደግሞ የኢትዮጵያ ምርጫ ኮሚሽን ወይም ደግሞ አስፈጻሚ አካል ማንኛውም ፓርቲ መቼ ጉባኤ እንደሚያካሄድ እንዴት እንደሚመረጥ እስከ መቼ ድረስ እንደሚያራዝም ለስንት ጊዜ እንደሚያራዘም የተቀመጠ ነው። ስለዚህ ጉባኤው እስካሁን ባለው ኢንፎርሜሽን፣ ሌሎች የተለዩ ምክንያቶች እስካልመጡ ድረስ ለመጨረሻ ጊዜ የተራዘመ እንደሆነ ነው የሚነገረውና ይህ ማለት ደግሞ በተቀመጠው ጊዜ በህገ ደንብ መሰረት ጉባኤ አላካሄደም ማለት የህጋውነት ጥያቄ ሌጋል ፐርሶናሊቲ የፓርቲውን ጥያቄ ያነሳል ማለት ነው። ስለዚህ በጊዜው ጉባኤህን አላካሄድክም፣ ስለዚህ ህጋዊ እውቅና የለህም ሁሉ ሊባል ይችላልና ከህግ አንጻር የግድ ጉባኤ ማካሄድ የህግ ቁሞናን እና ህልውናን የማረጋገጥ ጉዳይ ነው የሚሆነው። በተለይ ለየት የሚያደርገው የአሁኑ ጉባኤ አስራ ሁለተኛው ጉባኤ ገና ግጭቱ ሳይጀመር በኢትዮጵያ የፖለቲካል ክራይሲስ ሳይጀመር ነው የተካሄደ አሁን ግን ከሶስት ዓመት በኋላ ክራይሲሱ እንዳለ ነው። ስለዚህ አዲስ ውሳኔዎች ያስፈልጋሉ። አቅጣጫ መስጠት ያስፈልጋል። አመራሩ ደግሞ ይህንን የማስቀመጥና በሕጋዊ አካላትን በጉባኤ፣ በማዕከላዊ ኮሚቴ፣ አስፈጻሚ አካል እነዚህ አጽድቆ ወደ መንግስት ፖሊሲና ስትራቴጂ ቀይሮ ያሉ ጥያቄዎች ምን እንደሆኑ አዳዲስ ነገሮችን መጥተዋል። ለምሳሌ የኤርትራ አዲስ ክስተት ነው ማለት እንችላለን። ከኤርትራ ጋር ያለን ግንኙነትና እንዴት እናነበዋለን፣ እንዴት ዘላቂ ሰላም እንዲመጣ እንሰራለን የሚለው ጉባኤው ለማዕከላዊ ኮሚቴና ለአስፈጻሚ አካሉ አቅጣጫ መስጠት አለበት። በጉባኤ ያልጸደቁ ነገሮች መንግስት ዝም ብሎ ቢፈጽማቸው ኦልሞስት የክራይሲስ ታይም ሊደርሽፕ ነው የሚሆነው እና፣ ይህንን ደግሞ ብዙም ላያስካሄድ ስለሚችል በህጋዊ በፖለቲካ ምክንያቶች ጉባኤ የሚካሄድ ሁኔታ ትልቅ ነው። በአንድ በኩል ጉባኤ ደግሞ ከዚህ በኋላ ሳይራዘ ማካሄድ ለክራይሲስ ማኔጅመንቱ አንድ መለኪያ ተደርጎ ሊወሰድ ይችላል። ክራይሲስ ስላለ ጉባኤ አላካሄድም ብሎ ለረጅም ጊዜ መቆየት በራሱ በክራይሲሱ እንደተሸነፈ ነው የሚያሳየው። ስለዚህ በጊዜው ከነ ብዙ ፈተናዎች እና ህወሀት ለምሳሌ ይህን ጉባኤ ሊያደናቅፉ የሚፈልጉ አካላት ብዙ ናቸው ብለዋል። ና እነዚህ አካላት የተገለጸ ነገር የለም በማንፌስቶ ግን እነዚህ አካላት አሁን በብዙ መልኩ ሊገለጽ ይችላል። በሀገር ደረጃ ሊገለጽ ይችላል። በፓርቲ ደረጃ ሊገለጽ ይችላል። በአይዲዮሎጂም ሊሆን ይችላል። ሪጅናል ሴኪሪቲም ሊገለጽ ይችላል። ና እነዚህ ሁሉም ከግምት ውስጥ በማስገባት ይህ ጉባኤ ትልቁ የትግራይ አጀንዳ መሆኑን ነው ትልቁ አጽንኦት የሰጠው። ለአሜሪካ ድምጽ ራዲዮ ሙልጌታ ጽቡሃ መቀለም። አመሰግናለሁ ሙሉጌታ። ወደ ተከታዩ ቅንብር እናልፋለን። አብራክ የመጽሐፍ ግምገማ ባህልና ማኅበረሰብ ይቀጥላል። በኢትዮጵያና ኢትዮጵያውያን ዘንድ ተስፋፍቷል የተባለው ብሔርተኝነትና ከብሔር ጋር የተያያዘ ጉዳይ በዕለት ተዕለት የፖለቲካና የማህበራዊ ግንኙነት ላይ የፈጠረውን የተወሳሰበ ችግር የሚያሳይ ነው የተባለ መጽሐፍ ባለፈው ሳምንት ለንባብ በቅቷል። የሕገ መንግሥት ሕግ ባለሙያውና በኢትዮጵያ ነክ የፖለቲካ ጉዳዮች ላይ ሀሳቡን ሲያቀርብ ሲከራከርና ሲሟገት በሚታወቀው አቶ ሙሉጌታ አረጋዊ የተጻፈው አብራክ መጽሐፍ ግምገማም ቀርቦበታል። ጽዮን ግርማ ዝርዝሩን ይዛለች። እሁድ ዕለት በሃዋርድ ዩኒቨርሲቲ የተመረቀውና ለውይይት የቀረበው አብራክ የተሰኘው የአቶ ሙልጌታ አረጋዊ መጽሐፍ ልብወለድ ነው። ጸሐፊው መጽሐፉን ባስተዋወቁበት ጽሑፍ ባለታሪኮቹ አርካኒ ጫላና ዋልታ ሀጎስ ይባላሉ። አርካኒ አምቦ፣ ዋልታ መቀሌ በቅለው ሕይወት አዲስ አበባ ላይ ያገናኘቻቸው ወጣት የህግ ምሁራን ናቸው ይላል። የተለያየ ቋንቋ ተናጋሪነታቸው ሳያግዳቸው ከጥልቅ ፍቅር ቢወድቁም ግንኙነትና ፍቅራቸው በሰዎች አልጸደቀላቸውም። ማህበረሰቡ ፍቅራቸውን አልተቀበለውም። ዘመድ አዝማድ ሲቃወማቸው መንግስት ሰዎችም አስጨንቋቸዋል። አገርም በግጭት እየታመሰ ሲጨነቅ እነሱም አብረው ተጨንቀዋል ይላል ጽሁፉ። ህይወታቸውን ባሰቡበት መንገድ መምራት ያልቻሉት ፍቅረኛሞች ካስጨነቃቸው አስተሳሰብና እምነት ጋር ግብ ግብ ገጥመዋል። ለግብ ግቡ ያነሱት መሳሪያ ደግሞ ጥያቄ ብቻ ነው። ለምን የሚል ጥያቄያቸውን ለህዝብ፣ ለሀገር፣ ለመንግስትና በተለይም የብሔርተኝነት አቀንቃይ ለሆኑ ፖለቲከኞች የቀረበ ነው ብሎታል። ለአቶ ሙልጌታ መጽሐፉን ለምን ጻፉት ስል አጭር ጥያቄ አቀረብኩላቸው። እኔ ለረዥም ዓመታት ኢትዮጵያ ውስጥ ያለው የማህበራዊ ህይወት በሰዎች ላይ በኢትዮጵያውያን መካከል ያለው ግንኙነት ሁሌ ሲያሳስበኝ ቆይተዋል። ማለት በብሄር ብሄረሰብ አገር ተከፋፍለው በእነዚህ ብሄርና ብሄረሰቦች መካከል ያለው ግንኙነት አንዳንድ ጊዜ በግልጽ ሌላም ጊዜ በድብቅ አንድ ነው። በቅርቡ ጊዜ በተለይ ባለፉት አራት አምስት ዓመታት በጣም በከባዱ አስጊ ደረጃ ያደረሰበት ጊዜ ነው ያለት ነው እና ብቻ ባጭሩ በፈረንጅ ከሁለት ሺህ አንድ ጀምሮ ሲያስጨንቀኝ የነበረ ነገር ነው ይሄ የኛ የሀገራችን የእርስ በርሳችን ግንኙነት አሁን ሁሌ بتليعي ميديا አውትሌት የተለያየ ስብሰባ፣ ውይይት ምናምን አነሳው ነበረ። በግሌ እንደዚሁን ከቀጠልን አገር በብሔር በብሔረሰብ እንደዚህ ተከፋፍለው ውጥረት ተፈጥሮ ምንቀጥል ከሆነ አንድ ቦታ ላይ ስንደርስ ውጥረቱ ይበጠስና የሆነ ችግር ሊፈጠር ይችላል የሚል ስጋት ነበረኝ ሁሌ። አቶ ሙልጌታ መጽሐፉን ለመጻፍ ይኖሩበት ከነበረው ዩናይትድ ስቴትስ ወደ ኢትዮጵያ ተጉዘው ከማስተማር ስራ ጋራ ለሁለት ዓመት ጥናት በማድረግ በብሔርተኝነት ምክንያት በማህበራዊ ግንኙነት ላይ የተፈጠረውን ውስብስብና አስቸጋሪ ሁኔታ በልብ ወለድ መልኩ እንዲታይ ማቅረቡ ችግሩንም ቁልጭ አድርጎ ያሳያል ለቀጣይ ውይይትም ይጋብዛል ይላል። በምን መንገድ ወደ ተደራሴ ወይም ወደ አንባቢው ሊቀርብ የተሻለ ይሆናል የሚል ሳስብ ብሔረተኝነት፣ በአጠቃላይ ስታየው የሰፊው ሕዝብ እንቅስቃሴ ነው፣ ማስ ሙቭመንት ነው። ሕዝብ ነው የሚያነቃንቀው የብሔረተኝነትን እንቅስቃሴ በሕዝብ ነው የሚደረገው። ግን አንቀሳቃሾቹ መሪዎቹ የተወሰኑ ምሁራንና የተወሰኑ ባለሀብቶች ናቸው። እነዚህ ሰፊው ሕዝብ የብሔረተኝነት እንቅስቃሴ የሚያካሄድ ሰፊው ሕዝብ ስለ ብሔረተኝነት ያለው ግንዛቤ ምን ያህል ነው? ያ ግንዛቤ ላይ ስራ ቢሰራ ምናልባት በተለያዩ ብሄር ብሔረሰቦች የሚፈጠረው ግጭት ከመፈጠሩ በፊት ሰው አስቦ ይሄ ነገር እንዴት ነው ጎበዝ ብሎ ፋታ አግኝቶ እራሱን የሚጠይቅበት አጋጣሚ መፍጠር የሚችልበት ሁኔታ መፍጠር ይቻላል ብዬ አሰብኩ። ያ ደግሞ ምንድነው ብሔረተኝነት ምንድን ነው የሚለው ነገር ጠይቀን አንስተን ብንነጋገርበት የተሻለ ግንዛቤ ቢኖረን ሊመጣ የሚችል በህዝቦችና በ በብሔሮች መካከል ሊፈጠር የሚችለው ግጭት ሊቀር ይችል ይሆናል፣ አትሊስት ያግዛል ብዬ አስብ። በሀገሪቱ ውስጥ በሚፈጠረው የፖለቲካ ችግር ምክንያት ህዝብ በብሔር ተጠቂ ይሆናል ሲልም በምሳሌ ጠቅሷል። ትልቁ ችግር ህገ መንግስት ውስጥ ያለው ነው ብሏል። ብሔር ብሔረሰብ የሚለው ከኢህአዴግ በፊትም ነበረ፣ በደርግም ነበረ፣ በሀይለስላሴ ዘመንም ነበረ። ኢህአዴግ ያደረገው ነገር ምንድን ነው? በጣም ለየት ያለ ነገር ነው ያደረገው። ብሔር ብሔረሰቦችን በተመለከተ ብሔረተኝነትን በህገ መንግስት ደረጃ ኢንስቲቱሽናላይዝ አድርጎታል። ይሄ ኢህአደግ መንግስት አንድ ሰው የግድ አማራ ነኝ በል የግድ ትግሬ ነኝ በል ሉክ አባቴ ትግሬ ነው እናቴ አማራ ነች ብትይ፣ ቀበሌ ሄደች መታወቂያ ለማውጣት ከሁለቱ አንዱ ምረጭ ነው ምትባል። ይሄ በጣም በጣም ገብቶኝ የማያውቅ ነገር ነው። ለምን አንድ ሰው ሁለቱ መሆን እንደማይችል መንግስት ያልመለሰው ጥያቄ ነው እና ስርዓቱ ህዝቡን በመከፋፈል ላይ ብቻ የተገነባ ስርዓት ነው ብዬ ነው ማስበው። ስለዚህ የኢትዮጵያ ህገ መንግስት የሀያ ስድስት አመት ልምድ አለን ቢያንስ የሀያ አመት ልምድ አለን ህገ መንግስቱ ወጥቶ ተግባራዊ ከሆነበት ጊዜ ጀምሮ ብንቆጥር ሰው የዚህ የሀያና የሀያ ሁለት አመት እድና ያለ ህገ መንግስት ሬከርድ ምንድን ነው? ምንድነው የሰራለን? እንግዲህ መጀመሪያ ኢህአዴጎች ሲመጡ በቅንነት አስበውት ሊሆኑ ይችላሉ ይሄ ለሀገር ሊጠቅም ይችላል ብሎ ሊሆኑ ይችላሉ ግን አሁን ቆም ብለን መፈተሽ ያለብን ይመስለኛል ይሄ ህገ መንግስት ጠቀመን ወይ እንደዚህ ሀገርን በብሄር ሸንሽኖ ሁሉም ሰው በብሄሩ እንዲያስብ መደረጉ ኢትዮጵያዊነትን አቀጭጮ መንደርተኝነትን ማጠናከሩ ለኢትዮጵያ ህዝብ ሰላምና ብልጽግና ይበጃል ወይ የሚለው አሁን ማስረጃ አለን ድሮ በሀሳብ ነበረ ደርግ እንደዚህ አድርጎ አንድነት ላይ ስለሰራ ብቻ አገር አፈረሰ ተብሎ ተተች አደለ ዴሞክራሲን አፍኖ አንድነት አንድነት የሀገር አንድነት ይቻያለ አሁን ደግሞ በግልባጩ ኢህአዴግ ምንድን ነው ያደረገው የሀገር አንድነትን እየተወ እየጣለ እየናቀ በሀገር መበጣጠስና በሀገር ልዩነት ላይ በጣም ስለሰራ የእርስ በርሳችን ከፍተኛ ችግር ውስጥ የገባንበት ጊዜ ፈተና ስ ያለ ነው እና መደረግ ያለበት ምንድነው ቆመን ህገ መንግስቱን እንደገና ማየት የሚችል ጉባኤ መጠራት ያለበት ይመስለኛል እና ህገ መንግስቱ ማጥናት የሚችሉ በሙያው ገይ ነው እውቀት ያላቸው ሰዎች በመንግስት ተደራጅተው ይህ ህገ መንግስቱችን መርምረው ከሀያ ምናምን አመት በኋላ ህገ መንግስት ሰው የሰራው ዶክሜንት ነው። ግን ሰው ከሰራው በኋላ ዝም ብለሽ ከተውሸው እሱ ራሱ አንችን የመቆጣጠር አቅም አለው። ህገ መንግስት ራሱ ለምሳሌ ቋንቋችንን እዩ። ብሄር ብሄረሰቦች እንደዚህ ነው አሁን ያለው እና ከህገ መንግስት የመጣ ነው። ስለዚህ ህገ መንግስት ቁጭ ብለን አሁን እሺ እስካሁን በዚህ መተናል። ሬኮርዳችን ምንድነው? ጥቅሙ ምንድነው? ጉዳትም ተብሎ ሲመዘንና የማይጠቅመንን ትተን የሚጠቅመንን ይዘን ወደፊት መሄድ የምንችልበት ትንሽ ቀይረን ነገሮችን ኢትዮጵያውያንን ማቀራረብ የምችልና የሀገሪቷን አንድነት ጠብቀን ወደፊት አብረን እንድንሄድ የሚያደርገንን እና ሰላምና ብልጽግና ሊያስገኝልን የምችል መንገድ ምንድን ነው ብለን ብንወያይ። ህገ መንግስቱ ድንጋይ ላይ የተጻፈ እግዚአብሔር ቃል አይደለም። የሰዎች ስራ ነው በሰዎች ሊቀየር በሌላ ሊተካ ይችላል የሚል እምነት አለ። አብራክ የተሰኘው መጽሐፍ ማህበረሰብ ውስጥ የፈጠረውን ችግር ቁልጭ አድርጎ ያሳያልም ሲል ተናግሯል። መጽሐፉን በማንበብ አስተያየቷን የሰጠችው የህግ ባለሙያና የሰብአዊ መብት አራማጅ ወይዘሪት ሶሊያና ሽመልስ አብራክ የተሰኘው መጽሐፍ ይሰጠዋል ያለችውን ጥቅም ጠይቄያት አለው አንደኛው አሁን ያለንበትን ዘመን በዘመን ውስጥ የነበረውን የፖለቲካና የብሔር መስቀልቀል ዶክመንት ያደርጋል፣ ሰንዶ ያስቀምጣል። አንደኛው ነው። ሁለተኛው ደግሞ በዚሁም አጋጣሚ በተለያየ ሁኔታ አሁን ያለውን ከፍተኛ የተስፋፋውን ብሔርተኝነትና ከብሔር ጋር የተያያዘውን የፖለቲካና የማህበራዊ ሁኔታ ላይ ያለውን ንግግር ኮንቨርሴሽን ያጠናክረዋልና ለሱ እንደ መነሻ ሊሆን ይችላል። ከዛ በተጨማሪ ደግሞ በተለይ የዕለት ተዕለት የሆነ የፖለቲካ ሂደት ለማይከታተሉ ወጣቶች እና ያለውን ሁኔታ ወደ ሁኔታውን ውስብስብነት ለማይረዱ ወጣቶች ደግሞ ለእነሱም ይህንን ንግግር መጀመ መጀመሪያ ለኢንፎርሜሽን ለማግኘም ይሆናል። ወይዘሪት ሶሊያና መጽሐፉ ውይይት እንደሚያስፈልገን አስታዋሽ ነው ትላለች። ብዙ ጊዜ የብሔር አመጣጠንና የብሔር ፖለቲካ ብለን ስናወራ ወይም የሀገሪቱ ፖለቲካ ብለን ስናወራ ለፌዴራሊዝም የመሳሰሉት እንደዚህ ጉዳዮች ስናወራ አብዛኛዎቹ ንግግሮቻችን በጣም ቲዎሪ ሕግ መሰረት ያደረጉ ፖለቲከኞች የሚናገሯቸው ለእነሱ የምንመልሰው እንደዚህ እንደዚህ የመሳሰሉት ሆኖ ነው የሚቀርበው እና ወደ መሬት ወርዶ በእያንዳንዱ ሰዎች ላይ ሕይወት ላይ ያለው ነገር ምን ይመስላል፣ ወይም በአንድ ሰው ታሪክ ውስጥ ቢካተት በግል አንድ ሰው የሚኖር ሰው ታሪክ በሚወደው፣ በሚኖረው፣ በሚገባው፣ በሚወጣው፣ በቤተሰቡ፣ በእናቱ፣ በእህቱ ቢካተት ምን ይመስላል የሚለውን ነገር ለማየት እድሉን አይሰጠንም። ብዙ ጊዜ የአወራራችንም ኮንቨርሴሽን መሆን ያለው የፖለቲካ ኮንቨርሴሽን እና ይሄ መጽሐፍ ያንን እድል ሰጥቷል። በግለሰብ ደረጃ ያ ታሪክ ቢመጣ እንዴት ነው የሚለውን እና ለሱ ሪፍሌክሽን ትልቅ እድል የሰጠን ይመስለኛል። ያ ማለት ግን ሌሎች ታሪኮች የሉንም ማለት አይደለም፣ በኔ አስተያየት እንዳየሁት ከራሴ እንደተማርኩት ከሆነ ነገር ግን በዚህ ደረጃ ራሱ በጣም በጣም ከፍተኛ በሆነ ስግኒፊካንት በሆነ ሁኔታ ማህበራዊ ህይወታችንና የግል ህይወታችንን የሚያመሰቃቅል ከሆነ በዛ ሳይድ መታየት ያለበት ንግግር፣ በደንብ ኮንቨርሴሽን ሊኖር የሚገባበት ጊዜ ላይ የደረስን ይመስለኛል። መጽሐፉ የእሱ በጣም ጥሩ አስታዋሽ ሪማይንደር ነው። ጊዜው አሁን ነው። ይሄንን ጉዳዩን ካላወራንበት በግል ታሪኮቻችን እንደዚህ አፌክት ያደረገናል እና በዚህ ስለሚነካ እያንዳንዱን ይህን ማውራት ካልጀመርን በፖለቲካ ደረጃ ዝም ብለን አብስትራክት አርገን ከላይ የምናወራው ነገር ትርጉም የለውም የሚለውን ነገር ለመስጠት በዛ በኩል ተስፋ ሰጪ ይመስለኛል። በአንድ ሳይድ፣ በሌላኛው በኩል ግን ቅድም ያልኩትን አይነት ጥያቄዎች በማንሳት ምናልባትም ብዙ ተስፋ የለንም የሚልም አይነት ነገር ያመጣል እና እኔ በሁለቱም በኩል ወደዚም ወደዚህም የሚወስደኛል። በአንድ በኩል ይሄ ጉዳይ ብዙ የማያሳስባቸው በግል ሌቶቸው አፌክት ቢያደርጋቸው እሱን አልፎ የሚወጡ ግለሰቦች ይኖራሉ ና የፖለቲካውን ሂደት ተጽዕኖ ሊያደርጉት ይችላሉ። እንደዛ ብዬ አምናለሁ። በሌላኛው በኩል ደግሞ ምናልባት ፖለቲካው በጣም ይጫን ና የሰዎችን የግል ህይወትም በጣም ሊበጣበጥ ይችላል ብዬ አስባለሁ። እና በአንድ በኩል ተስፋኛም ነኝ በግለሰቦች ይህንን አልፎ በመውጣትና ና ሀገሪቷም ይህን አልፎ በመውጣት በሌላ በኩልም ደግሞ ምናልባት ስጋቱም አለኝና ያ ስጋት ለረጅም ጊዜ ይቆያለን ብዬ አስባለሁ። እና የወሰንኩት ነገር በመሀል የለም፣ ግን ሁለቱንም ለማየት መጽሐፉ ጠቃሚ ነው። የመጽሐፉ ፀሐፊ አቶ ሙልጌታ አረጋዊ ብሄር ተኝነትና ከብሄር ጋር የተያያዘ ጉዳይ ፖለቲካዊና ማህበራዊ ግንኙነት ላይ የፈጠረውን ስንክሳርና የተወሳሰበ ችግር ለመቅረፍ የሰከነ ውይይት ያስፈልጋል ባይ ነው። ጊዜው ደግሞ አሁኑ ነው ሲል አስቀምጦታል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ አመሰግናለሁ። ጽዮን፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ናሚቢያ የኤች አይ ቪ ኤድስ ወረርሽኝን እየተቆጣጠረች መሆኗን የሚያመላክት አዲስ አሃዝ ባለፈው ሐምሌ ወር በተካሄደው የዓለም አቀፍ የኤድስ ጉባኤ ላይ ይፋ ተደርጓል። የናሚቢያን ማኅበረሰቦችን መሰረት ያደረገ የጸረ ኤች አይ ቪ መርሃ ግብር ውጤታማነት ግምገማ እንደሚያሳየው በሀገሪቱ ካሉ ኤች አይ ቪ በደማቸው ውስጥ ካለ አዋቂዎች ውስጥ 77 ከመቶ በደማቸው ውስጥ የሚገኘውን የቫይረሱን መጠን ለመቆጣጠር በቅተዋል። ይህ ነው በአንድ ማህበረሰብ ውስጥ ጸረ ኤች አይ ቪ ሕክምና ውጤታማ መሆኑን ለመለካት በስፋት በስራ ላይ እየዋለ የሚገኘው በማለት የዛሬው ርዕስ አንቀጽ ጽሁፉን ጀምሯል። ናሚቢያ ያስገኘችው የተጠቀሰው ውጤቷ በተባበሩት መንግስታት ድርጅት ከወጣውና እንደ ኤሮፓውያን አቆጣጠር በ2020 73 ከመቶ የነበረውን ኢላማዋንም አሻሽለዋለች ብለዋል። ናሚቢያ ይህንን ከፍተኛ ውጤት ልታስመዘግብ የቻለችው አለ ርዕሰ አንቀጹ ሲቀጥል የኤች አይ ቪ መከላከልና ህክምና አገልግሎቶቿን በማስፋፋቷ ነው። ይህንን ለማከናወንም ትኩረቷን በህዝቧ ውስጥ በግለሰብና በማህበረሰብ ደረጃ ቫይረሱ ያለባቸው ሰዎች በደማቸው ውስጥ ያለውን መጠን በመቆጣጠር እና ተራማጅ የሆኑ የጸረ ኤች አይ ቪ ፖሊሲዎችን ፈጥና በመተግበሯ ነው። እርሳ አንቀጹ ሲቀጥል ናሚቢያ ውስጥ እድሜያቸው ከ15 እስከ 24 ዓመት የሆኑ ሴቶች ልጆች በተመሳሳይ ዕድሜ ካሉ ወንዶች ይበልጥ ለቫይረሱ የተጋለጡ መሆኑን አሃዞቹ ያመለክታሉ ካለ በኋላ ይህ የሚያሳየው ታዲያ ወጣት ሴቶችን ኢላማ ያደረጉ የኤች አይ ቪ መከላከል ስራዎች በስፋት መሰራት እንዳለባቸው ነው። ቫይረሱ በደማቸው ውስጥ ያለ ወንዶች በተለይም ከ25 ዓመት እስከ 35 ዓመት እድሜ ክልል ውስጥ ያሉቱ በሙሉ ሕይወት አድን መድኃኒቶችን አግኝተው በደማቸው የሚገኘውን የቫይረስ መጠን እንዲቆጣጠሩ ማድረግ እንደሚያስፈልግ ነው ብሏል። የዩናይትድ ስቴትስ የዓለም ጸረ ኤድስ ጥረቶች አስተባባሪና የዓለም አቀፍ የጤና ዲፕሎማሲ ልዩ ተወካይ ዴብራ ብሪክስ ይህ አስደሳች አሀዝ የሚያመለክተው ማህበረሰቦችን ያማከለ አሰራር በሰዎች ደም ውስጥ ያለውን የቫይረስ መጠን እንዳይባዛ ለመግታት በዚያም አማካይነት አዳዲስ የቫይረሱ ተያዦችን ቁጥር ለመቀነስ አዋጪ መንገድ መሆኑን ነው ብለዋል። የዩናይትድ ስቴትስ የበሽታዎች ቁጥጥር ማዕከል ሲዲሲ ዲሬክተር ሮበርት ሬድፊልድም በበኩላቸው መስሪያ ቤታቸው ለናሚቢያ ድጋፉን መስጠቱን እንደሚቀጥል እና በዓለም ደረጃም የኤች አይቪ ወረርሽኝን አካሄድ ለመቀልበስ የሚካሄዱትን ጥረቶች ማገዙን እንደሚቀጥል አስታውቀዋል። ህብረተሰብን ያማከለ የኤች አይቪ ይዞታ ግምገማ የተባለው መርሃ ግብር በዩናይትድ ስቴትስ ፕሬዚደንታዊ የጸረ ኤድስ መርሃ ግብር ፔፕፋር በኩል የሚሸፈነው በዩናይትድ ስቴትስ መንግስት ነው። ፕሮግራሙ የሚካሄደውም በሲዲሲ በኮሎምቢያ ዩኒቨርሲቲና በአገሮች መንግስታዊና መንግስታዊ ያልሆኑ ድርጅቶች አጋርነት መሆኑን ረሳንቀጹ አመልክቷል። አያይዞም አራት ተጨማሪ ሀገሮች ኢትዮጵያ፣ ሄይቲ፣ ኬንያ ና ሩዋንዳ የኤችአይቪ ይዞታዎቻቸውን የተመለከቱ አሃዞቻቸውን በየጊዜው ይፋ ማድረግ እንደሚጀምሩ ና ያም እንደ ኤሮፓውያን አቆጣጠር ለ2020 ዓ ም የተያያዘውን ወረርሽኙን የመቆጣጠር ኢላማ ለመገምገም እንደሚረዳ እርሳን አንቀጹ አያይዞ አስረድቷል። ጽሁፉን ሲያጠቃልልም አንድ ላይ ሆነን በመስራት የማይቻለውን እንዲቻል እያደረግነን በ2030 ኤድስ የሕዝብ ጤና አደጋነቱን ወደምናከትምበት ከትምበት ግብ በፍጥነት እየገሰገስን ነው ሲሉ ዴብራ ብሪክስ የተናገሩትን ጠቅሷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ዝግጅታችን ተጠናቀቀ። ክቡራትና ክቡራን አብራችሁን ስለ ቆያችሁ እናመሰግናለን። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። በእኛ በኩል ሰላም። pada hendak